ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላቸው ጉዳዮች መካከል እዛ ደብረ ማርቆስ ውስጥ አህዱ የሚባል የኪነ ጥበብ ነበረ የኪነ ጥበብ ቡድን የሚባልና በጣም አሪፍ አሪፍ ልጆች ነበሩ እዛ መድረክ ላይ ተክለ ሃይማኖት አደባባይ በሚገርም ሁኔታ መድረክ ሲጮቱ አየሁ። ለመጀመሪያ ጊዜ ላይቭ ሙዚቃ አየሁ፣ የመድረክ ሙዚቃ ማለት ነው። ያደኩበትን እና ስሰማ ያደኩበትን፣ እዚህ መጥቼ የማሳልፋቸውን ነገሮች አንድ ላይ በማዋሃድ የተለያየ ሳውንድ መፍጠር እችላለሁ ብዬ አምናለሁ። ቀደም ብለን የሰማነው ጣሰው ወንድም ነው። በኢትዮጵያ ሀገረሰብ ሙዚቃ ውስጥ አሻራውን እየተው የሚገኝ ወጣት ከያኔ ነው። በመቀጠል የሰማናት ደግሞ አዲስ የሙዚቃ ቃና ይዘው ብቅ ካሉ ነዋሪነታቸውን በዩናይትድ ስቴትስ ካደረጉ ወጣቶች መካከል አንዱ የሆነችው ፍቅር የሸዋስን ነው። የወጣቶቹን የሙዚቃ ጉዞ በምሽቱ እንቃኛለን። ሀብታሙ ስዩም መሰናዶውን እመራለሁ። ኤልያስ አስማሪ ደግሞ የድምፅና ምስል ምህንድስናው ባለሙያችን ነው። ወደ ዝግጅቶቻችን እንዝለቅ። አስቀድመን ወደ አዲስ አበባ እናቀናለን። በዚያ የዋሽንቱን ሊቅ ጣሰው ወንድምን እናገኛለን። የዋሽንት አልበም በቅርቡ አሳትሟል። ከጓደኞቹ ጋር መሶብ የሚባል ባንድ መስርቶ የሚሰራ ሲሆን በአንዱ ሁለት አልበሞች አሉት። በጣሰው አነሳሽነት የተመሰረተው ባንድ ባህላዊ ሙዚቃ መሳሪያን በራስ ቀለም ለማስተዋወቅ መሶብ የተሰኘ የሙዚቃ ማዕከልም ከፍቶ እየሰራ ይገኛል። ከባለዋሽንቱ ጣሰው ጋር ቆይታ ያደረገው ኬኔዲ አባተ ተከታዩን ዘገባ አዘጋጅተዋል። ዋሽንት ባህላዊ የሙዚቃ መሳሪያ ብቻ ሳይሆን ባህልም ጭምር በሆነበት በጎጃም ገጠራማ ስፍራ ተወልዶ ያደገው ወጣት ጣሰው ወንድም ዛሬ ከዋሽንት ጠበብቶች አንዱ ነው። በልጅነት ዕድሜው ከታላላቆቹ የተማረው የዋሽንት ሙያ ለእርሱ ልዩ ትርጉም እንዳለው ይገልጻል። ለመግለጽ ሆነን ለመናገር ይከብዳል። ለእኔ ዋሽንት መኖሪያ ነው። በጣም መዝናኛ ነው። በጣም ወደው ነገር ነው የምሰራው፣ እሱን ነው። ስለዚህ ለእኔ በጣም ሕይወት ነው ማለት ይቻላል። ዋሽንት ራሴን ከማዝናናት ባለፈ እንጀራ ይሆነኛል ብዬ አስቤ ያላውቅም ነበር የሚለው ጣሰው ደብረ ማርቆስ ከተማ በሁለተኛ ደረጃ ትምህርት ላይ ያለ ያጋጠመው ድል ሀሳቡን ቀይሮ ዋሽንትን መተዳደሪያው ካደረገ 14 ዓመታት ያህል ተቆጥረዋል። እዛ ደብረ ማርቆስ አህዱ የሚባል የኪነ ጥበብ ነበረ፣ የኪነ ጥበብ ቡድን የሚባልና በጣም አሪፍ አሪፍ ልጆች ነበሩ እዛ መድረክ ላይ ተክለ ሃይማኖት አደባባይ በሚገርም ሁኔታ መድረክ ሲጮቱ አየው። ለመጀመሪያ ጊዜ ላይ ሙዚቃ የ የመድረክ ሙዚቃ ማለት ነው። እና ገረመኝ በቃ ለካ በካሴት በቴፕ ብቻ አይደለም ሙዚቃ፣ እንደዚህም አለ በሚል አየኋቸው። እነሱ ጋር እነሱ ጋር ተመዘገብኩ። በድምፅ ነበረ እነሱ ጋር ለመግባት የሞከርኩት። ግን አጋጣሚ ሆነ እነሱ ጋር ይሳሃዱ እየሰራሁ አንድ የዞን የምስራቅ ጎጃም የዞን የሙዚቃ ውድድር መጣና ባህል መሳሪያዎች አስፈለጉ። እኔ ደግሞ ዋሽንት እችላለሁ። መድረክ ለመጀመሪያ ጊዜ በዋሽንት የተጫወትኩት እዛ ላይ ነው እና አጋጣሚ ሆኖ አሸነፍን። ይሄም አለ ማለት ነው፣ መድረክ ይሆናል ለካ አልኩኝ። ወደዚህ መጣሁ። ከዛ በኋላ ከዛ ሰርከስ ኢትዮጵያ ገባሁ። በቃ ከዛ ድምፅ ነው ሰራለሁ ብዬ የማስብ የነበረው እንጂ ዋሽንት እንደዚህ ይሆናል ብዬ አላሰብኩም፣ ግን አጋጣሚዎቹ በዛ መሰረት ዋሽንት ቀጠለ እና እንደውም መስፈኑን ሙሉ በሙሉ ባልተውም ዶሚኔት አደረገኝ። በቃ ወደ ዋሽንት ገባ። 14 13 ዓመት አካባቢ ይሆነዋል በደንብ በዋሽንት መተዳደር ከጀመርኩ በዋሽንት ሙያ በቆየባቸው ዓመታት በርካታ ሙዚቃዎችን አጅቧል። ብሔራዊ ቲያትርና የባህል ምሽት ቤቶችን ጨምሮ በተለያዩ መድረኮችም ላይ ተጫውቷል፣ እየተጫወተም ይገኛል። በቅርቡ የትንፋሽ ውበት የተባለ የዋሽንት አልበምም አሳትመዋል። ባለዋሽንቱ ጣሰው ስለ አልበሙ እንዲህ ያስረዳል። የትንፋሽ ውበት ው በጥረት ውስጥ የተፈጠረ ነው እና በስሜት በቃ ይሄ ዋሽንት ከመውደድ የተነሳ ጃዝ ላይ ገባሁ ሆኝ ባህላዊ ሙዚቃ ላይ እጫወታለሁ። የብዙ ዘፋኞችን ሙዚቃ በዋሽንት አጅቤ ያለው እና በእነሱ መሀል እኔ ለምሳሌ ጃዝ ላይ ስጫወት የሚፈጠር የዋሽንት ኢምፕሮቫይዜሽኖች ይፈጠራሉ። የገጠር ልጅ ነኝ እንዳልኩ የገጠሩ ስሜት አለ። እሱ ሱ ተቀላቅሎ እዚህ የትንፋሹ በት የሚባለው አልበም ላይ ደረሰ ስሜቴ። ባህላዊ የሙዚቃ መሳሪያዎች እንደ ቲያትር ቤቶችና የባህል ምግብ ቤቶች ባሉ ውስን ስፍራዎች ላይ በውስን አገልግሎቶች ታጥረው መቆየታቸው እንደሚያሳስበው የሚገልጸው ባለዋሽንቱ የዘርፉን ነፃነትና አድማሱን ለማስፋት በማሰብ ከጓደኞቹ ጋር በመሆን የሙዚቃ ባንድ መስርቷል። ባህላዊ የሙዚቃ መሳሪያዎችን በራሳቸው ቀለም እየቃኙ ለማስተዋወቅ አልመው የመሰረቱት መሶብ ባንድ ስለሚሰራቸው የሙዚቃ ስራዎች የባንዱ ጠንሳሽ ጣሰው ወንድም ያብራራል። እንደ ሙዚቀኛ የፈለግነውን ሀሳብ አሬንጅ አድርገን የፈልግነውን ሀሳብ አራምደን ምን አይነት ባንድ ልመሰረት እንችላለን የሚል ሀሳብ ይዘን የተነሳ ነው። ደግሞም ተሳክቶልናል። ከዛ በኋላ ከቲያትር ቤት ጓደኞቻችን ልምድ እየወሰድን ከዛ ከክለቡም ልምድ እየወሰድን የራሳችንን ቀለም ለመፍጠር ሞከርን። ከተመሰረተ እንግዲህ ሁለት ሺህ አራት ላይ ነው የተመሰረተው። ለብዙ አመት በኔ የኔ ስም ነበር፣ በጣጣሰው ወንድም ነበር የሚል የባንዱ ስም ማለት መሶብ ሆኖ፣ ግን በኋላ እየተለማመድን በደንብ እያደግን ስራ መስራት ስንጀምር ናም ፒል ሲያደርግ ነው ማለት ነው። መሶብ የሙዚቃ ቡድን ኃላፊነቱ የተወሰነ የግል ማህበር ነው። የመሶብ ባንድ አባላት በባህል ሙዚቃ መሳሪያዎች የጀመሩትን የጋራ ስራ በባንድ ምስረታ ብቻ አላበቆም። መሶብ የተሰኘ የሙዚቃ ማዕከልም ከፍተው የተለያዩ አገልግሎቶችን በመስጠት ላይ ይገኛሉ። አሁን እንግዲህ ይሄ ሙዚቃ ማዕከላችን አለ። ሞሰብ ሙዚቃ ማዕከል የኢቨንት ቦታ ነው። በነገራችን ላይ አንድም ቅድም ያልኩን አይነት ኢቨንቶች ማቅረቢያ እያጣን እየጠበበ እየጠበበ ሲመጣ ነው ወደዚህ ለምን የራሳችን ቦታ እንፈጥር የሚል የገባ ነው። እዚህ ቅዳሜ ቅዳሜ እንጮታለን። ሞሰባ እሮብና ቅዳሜ እንጮታለን። በሳምንት ሁለት ቀን እንጫወታለን ማለት ነው። እንደ ሬስቶራንትም ነው እንዳልኩ እና የሮቡ ለምሳሌ ጃም ሴሽን ነው። ሮብ ማን ማንም ሰው መጥቶ ጃም ማድረግ ይችላል። ጀማሪም ሊሆን ይችላል፣ ታዋቂም ሊሆን ይችላል። ለምሳሌ ለጀማሪዎቹ ማይክ መስጠት እድል መስጠት ነው። ለከደሞ ልምድ ያላቸው ደሞ ሲሆኑ ደሞ ለሌለው ልምድ ያቸውን ያካፍላሉ። እየዘፈኑ እኛ እናጅባለን። ሙዚቃ መሳሪያ የሚጫወትም ከመጣ ይገባል፣ መድረክ ይሰጣል። የሙዚቀኞች ምሽት ልትለው ትችላለ። ባጭሩ ከቀጣይ ሰፋ አድርገን ሌሎች አርባ አርብ ጃዝ አለ ነጋሪት ባንድ የሚባል ባንድ ሶስቱን እየሰራን ነው። የቱር ፕሮሰሶች እያደረግን ነው። ከዋሽንት ሙያ ባለፈ ድምፃዊም የሆነው ጣሰው ወንድም ስለ ቀጣይ ቅዱስ ያወጋ አልበም አለ። በነገራችን ላይ የድምፅ አልበም ያው ብዙም አይደለም፣ ግን ወደፊት መቀጠል አይቀርም። በእርግጠኝነት አሁንም ሰራለው አንዳንድ መድረክ ላይ አቋርጬ ተያያዥ ነው ለምሳሌ ቴክኒክ ማወቅ፣ ቅኝት ማወቅ ምናምን ምናምን አብሮ ነው እየሰለጠነ ነው የምትሄደው። ልክ ዋሽንት ላይ ስሰለጥን ድምፅም ላይ እንደው ድም ላይ ስለ ተያያዥ ስለሆኑ ማለት ነው። እና በደም ገፋበት ይመስለኛል በደንብ አንድ ቀን አልበም ሰራ ይመስለኛል። የዋሽንቱ ትንፋሽ ውበት አለ። የትንፋሽ ውበት ገና ወራት ነው ከተወጣ። በአመት አንድ የዋሽንት አልበም የመልቀቅ ሀሳብ ነው ያለኝ። ሁለተኛውን ጀምር ያለው ሮት ያደገውን የዋሽንት ሙያ አጉልቶ በማውጣት አሁን ያለበት ደረጃ ላይ ለመድረስ ብዙ ውጣውረዶችን ማለፉን የሚገልጸው ጣሰው ወንድም ጥረት የስኬት ምንጭ እንደሆነች ከተሞክሮ ያስረዳል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አሁን ደግሞ እኛ ወዳለንበት ዋሽንግተን ዲሲ እንመልሳችሁ። እዚህ ነዋሪ ከሆኑና በሙዚቃው ዘርፍ የራሳቸውን አሻራ ለመተው እየጣሩ ከሚገኙ ወጣቶች መካከል ከአንዷ ጋር ቆይታ እናደርጋለን። ፍቅር የሸዋስ ትባላለች። በቅርቡ የተለያዩ ጉዳዮችን የሚያነሳሱ ሰባት ያህል ስራዎቿን በምጥን የሙዚቃ መድብል ወይም አልበም መልክ አቅርባለች። ሳሊና የህንፃ ንድፍ ባለሙያ ምናት ወደ ሙዚቃው ዓለም የገባችበትን አጋጣሚ ቀድማ ትነግረናለች። ሙዚቃ ከልጅነት ጀምሮ አብሮ ያደገ ነገር ነው ከህፃነት ጀምሮ ቤተሰቦችም ወደ ሙዚቃው ዓለም እንዲሄድ ይቀፋፉኝ ነበረ። ኤሌመንታሪ ትምህርት ቤት እያለው የሙዚቃ መሳሪያዎችን ሞክር ነበረ። በትምህርት ቤት ሚኒ ሚዲያ ውስጥ የብሔራዊ መዝሙራችንን እንዘምር ነበረ ጠዋት ጠዋት እና በዛ ይዞ ያደግኩት ነገር ነው። ብዙ ሙዚቃም እየሰማው ነው ያደግኩት። አብዛኛውን የምዕራባዊ ሙዚቃ ነው ስተሰማ ያደግኩት፣ ግን በልኩ ሙዚቃ እያሰማው ነው ያደግኩት። ያ ፍላጎት ከድሮ ጀምሮ አብሮኝ ነበረ ከዛ በኋላ ትምህርት ቤት እያለሁ ወደ ሃይ ስኩል ሲሄድ ትንሽ ቀዘቀዘ። እዚህም ሀገር መጣሁኝ፣ ኮሌጅ ገባሁ። ኮሌጅ በጣም ቢዚ ሲያደርገኝ አቁሜው ነበረ። ልክ ወደ ኮሌጅ መጨረሻ አካባቢ ለምን ድጋሚ አልጀምረውም ብዬ በአዲስ መንፈስ ቀጠልኩበት። እንግዲህ አዲሱ ጥረቶች ደግሞ ያማረ ፍሬ እያስገኘ ይመስላል። በቅርቡ ሰባት ያክል አዳዲስ ሙዚቃዎችን ባልበም መልኩ ለአድማጮች ያቀርበሻል። ሙዚቃዎችሽ በልዩ ሁኔታ እንዲያተኩሩ የምትፈልግባቸው ርዕሰ ጉዳዮች አሉ ወይ? ሙዚቃ ወይ ሙዚቃ ዩኒቨርሳል ላንግጅ ነው በሚለው በጣም አምናለሁ። ሙዚቃ ሰዎችን ያገናኛል፣ በሰዎች መካከል አንድነትን ይፈጥራል ብዬ አምናለሁ እና እኔም በሙዚቃ ያን ነገር ነው ማስተላለፍ የምፈልገው። እስካሁን ድረስ በሰሯቸው ሙዚቃዎች ውስጥ ለማስተላለፍ የሞከርኩት ፍቅርን፣ ሰላምን፣ አንድነትን እና አንዳንዴ የማናወረባቸው ቶፒኮች አሉ እስፔሽሊ በኛ በኢትዮጵያ ማህበረሰብ ውስጥ እንደ ሜንታል ሄልዝ የማናወረባቸው ነገሮች አሉና እነሱ እነሱ አይነት ነገሮች ላይ ራሳችንን ወይም ሰዎችን በቀን ተቀንድሯችን ፎከስ የምናደርግባቸው ነገሮች ላይ ለመስራት ነው ፍላጎቴ። አላማይ ከሙዚቃዎች መካከል አንዱ አሞኛል የተሰኘው ሙዚቃች ነው ስሰማው ልዩ ስሜትና ልዩ ትርጉም የሰጠኝ ሙዚቃ ነው። ከአእምሮ ጤና ጋር የተገናኘ ነው። እንደ አንድ አዲስ ሙዚቀኛ ገበያውን ልቆጣጠርበት የሚችለው ሀሳብ የተለመደው ነው ብለሽ ከመታቀብ ተሻግረሽ እንደ ሙዚቃ ይዤው መምጣት አለብኝ። እንዴት ያደረገች ምንድን ነው? በመጀመሪያ ሙዚቃውን ስንሰራ ወይም እኔ ወደ ሙዚቃው አለም ስገባ ፎከስ ማድረግ የፈለኩት ገበያው ምን ይፈልጋል ሳይሆን እኔ ለዓለም ወይም ለሙዚቃ አዳማጮች ምን አይነት መልእክት ማስተላለፍ እፈልጋለሁ የሚለውን ነው። ወደ ሙዚቃ መጀመሪያ ስገባ፣ ገጣሚ ልዑል አባተ ይባላል። ከእሱ ጋር አብረን ቁጭ ብለን ስንነጋገር ምን አይነት መልእክት ነው ማስተላለፍ የምንፈልገው የሚለውን ነገር ተወያየንበት እና በሀገራችን ብዙ የማይሰሩባቸውን ነገሮች ማውራት ጀመርን። ከዛ ውስጥ ለኛ ጎልቶ የታየን ሜንታል ሄልስ ነበረ። ሶ በዛ ለመጀመር አሰብን ማለት ነው። ሶ ያ ለእኔ ከምንም በላይ አውቴንቲክ መሆን ራስን ከመሆን በላይ የመሰለ ነገር የለም ብዬ አምናለሁ። እና በምንሰራው ነገር በሙዚቃው ብቻ ሳይሆን በኑሯችን ራሳችንን ሆነን መምጣት አለብን ብዬ ስለማስብ ለእኔ መልእክቱ የጎላ ነው፣ ወይም ሰዎች ልብ ጋር ይደርሳል ብዬ ያሰብኩት ያ ስለነበረ በዛ የጀመርኩት ማለት ነው። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ የሚቀርብ ወጣቶች ላይ ያነጣጠረ ልዩ መርሃ ግብር ነው። የዛሬ እንግዳችን ፍቅር የሸዋስ ናት። አብሯት ደግሞ አቀናባሪው ኤንዲቤቴ ዜማ አለ። ልዩ ስራዎቻቸው መካከል አንዱን ሰምተን እንመለሳለን እንትን ብቻ ሳል ኖሬ To know he would stay, but the dying was stay. Nah, I got a I ya you the ሁት የፍቅርን ሚስጥር ከስምንት ዓመት ወዲህ ወደ ዩናይትድ ስቴትስ መጥተሽ ኑሮሽን እዚህ ሀገር አድርገሻል። ኢትዮጵያ ውስጥ ደግሞ ልጅነትሽንና አፍላ ዘመንሽን ማሳልፈሻል። ሁለቱን ባህሎች በማጣጣም ረገድ ምን አይነት ፈተናዎች ገጠሙች? እዚህ ሙዚቃ መስራትና ኢትዮጵያ ውስጥ ያለውን የሙዚቃ ሂደት በምታነጻጽርበት ጊዜ በረከቱ፣ ተግዳሮቱን እንዴት ትገልጸዋለች? እሺ እዚህ ሀገር መኖር እና መስራት እንዳልከው የራሱን የቻለ በረከቶች አሉት፣ ቻሌንጆችም አሉት። እዚህ ሀገር በትምህርት ነው አብዛኛውን ጊዜ ነው ያሳለፍኩትኝ። አሁን ወደ ስራ አለም የተቀላቀልኩት ሙዚቃውንም የጀመርኩትኝ በቅርብ ጊዜ ነው። ትምህርት ያው እዚህ ለሚኖር ሰው ያውቀዋል፣ ትምህርት ከስራ ጋር ለማካሄድ ትንሽ ይከብዳል። ሰው አንድ ቻሌንጅ እሱ ነበረ። አብዛኛውን የምዕራባዊ አለሙን እያየሁኝ ነው ያደኩት፣ ኢትዮጵያም እያለው ፣ ስለዚህ ወደዚህ መቶ መቀላቀሉ ብዙም አልከበደኝም ብዬ አስባለሁ። አሁን ግን ከስራ ጋርና ሙዚቃን አንድ ላይ ከማካሄድ ጋር ስናወራ ከባድ ነው። ያው ስራው ራሱ በጣም ጊዜ ይፈልጋል፣ ትኩረት ይፈልጋል። እኔ የምሰራው ስራ በተለይ ከዛ ከሙዚቃው ጋር ደግሞ ለማካሄድ ስትሞክር የሰአት ግጭቶች አሉ። ያው በፍላጎት እንግዲህ በርተ የምትይዘው ነገር ነው። በሙዚቃው አለም እዚህ ሆኖ ከመስራት ቻሌንጂንግ ነው ወይም አስቸጋሪ ነው። ሊከብድ ይችላሉ። የማስበው ነገር ቢኖር እንደ ኢትዮጵያ በእኛ ኮሚኒቲ ውስጥ ብዙ ሪሶርስ የለም ብዬ አምናለው። አይ ቲንክ አሁን ይህንን የሙዚቃ ስራ ኢትዮጵያ ጀምሬ ቢሆን ኖሮ በአካባቢ ብዙ አሁንም አሉ ብዙ አስተዋጽኦ የሚሰጡ ሰዎች አሉ፣ ግን ኢትዮጵያ ቢሆን ደግሞ ከዚህ የበለጠ ደረጃ ላይ እንሆናለን ብዬ አስባለሁ። እዚህ መሆን ደግሞ ለፕሮዳክሽኑ ለምንሰራቸው ነገሮች ደግሞ ብዙ ነገሮች በቀላሉ እናገኛለን ብዬ አስባለሁ። እነሱ እነሱ ነገሮች አሉ ከዛ ባለፈ እኔ እንደ ድምፃዊ ግጥም ስጽፍ ወይም ዜማ ስሰራ ወይም ዘፈኖቹን በአጠቃላይ ስሰራ እዛ ያለኝን ያደኩበትን እና ስሰማ ያደኩበትን እዚህ መጥቼ የማሳልፋቸውን ነገሮች አንድ ላይ በማዋሃድ የተለያየ ሳውንድ መፍጠር እችላለሁ ብዬ አምናለው። ሶ በሱ እዚህ መሆኔ እና ኢትዮጵያን ኤክስፔሪየንስ አድርጌ እዚህ መምጣቴ ለእኔ ሙዚቃ ፐርሶናሊ እንደማስበው ለየት ያለ ቃና ወይም ለየት ያለ ዜማ ይሰጠዋል ብዬ አስባለሁ። በቅርብ ጊዜያት ውስጥ የሚያውቅሽ ሰዎች በሙዚቀኝነትሽ ያስታውሱሻል። ነገር ግን አንቺ ደግሞ የሌሎች ሙያ ባለቤትም ነሽ። የስነ ሕንፃ ባለሙያ ነሽ፣ የአርክቴክት ነሽ። እንዲሁም ደግሞ ስዕልም ላይ ደግሞ የራስሽን አስተዋጽኦ እያደረግሽ ትገኛለሽ። እነዚህን ሙያዎች አስማምቶ በመቀጠል ረገድስ ያለው ሂደት ምን ይመስላል? በትምህርት እዚህ ኮሌጅ ስማር ያጠናሁት አርኪቴክቸር ነው። ከትምህርት እንደጨረስኩኝ ወደ አርክቴክቸር ነው የገባሁት። አሁን በቅርብ ጊዜ ከአርክቴክቸር ወደ ኮንስትራክሽን ትራንዚሽን አድርጊያለሁ። ያው አንድ ሙያ ነው፣ ተመሳሳይ ወይም አብሮ የሚሄድ ሙያ ነው። ሶ ሁለቱን ኤክስፒሪንስ እያደረግኩኝ ነው። በዛ ላይ ሙዚቃው አለ። እኔ እንደማምነው በጣም እድለኛ ነኝ እያስባለው። በተለያዩ መንገዶች መውደድ የምሰራቸውን ነገሮች እየወደድኳቸው ነው የምሰራው በሱ በጣም እድለኛ ነኝ ብያምናለው። እነዛን ነገሮች እኩል ለማካሄድ ትንሽ ይቀላል፣ ሁሉንም ነገር ወደኸው ወይም ፈልገኸው ስትሰራ። ከዛ ባለፈ አሁን በስዕሉ ያን ያህል መኖር እንደምፈልግበት አይደለሁም። ብዙ ጊዜ ወደ ሙዚቃ እና ወደ ኮንስትራክሽን ወይም ወደ ዲዛይን ነው የማደላው። ግን በተቻለኝ አቅም ያንንም ላለመተው ሞክራለሁ እያለፍኩኝ በራሴም ቢሆን የተወሰነ ጊዜ ሰጥቼ ወደ ስዕሉ ዓለም ትንሽ ቀላቀላሉ። በኢንስታግራም ገጽሽ ላይ ቆየት ያሉ የኢትዮጵያ ሙዚቃዎችን ዳግም ትጫወቻለሽ። በአንቺ የሙዚቃ ህይወት ውስጥ በጎ ተጽዕኖ አሳድሮብኛል የምታያቸው ሙዚቀኞች እነማን ናቸው? አሁን ደግሞ ኤንዲቤት ዜማን ከመሰሉ እውቅ አቀናባሪዎች ጋር ነው የምትሰሪ። ከነሱ ጋር በመስራት ሂደት ያለው መልካም ነገርም ሊሆን ይችላል፣ ያለውም ተግዳሮት ካለ እሱ ብትገልጪልኝ። ሳድግ ያለው ፕሮሰስ አብዛኛውን ጊዜ የምሰማው ወደ ምዕራባዊ አለም ውስጥ ያሉትን ሙዚቃዎች ነው። ወደ ኢንተርቴንመንቱም ስንሄድ የማያቸው ፊልሞች ወስተርን ሙዚክ፣ ወስተርን ሙቪስ፣ ወስተርን ኢንተርቴንመንት ላይ ነው። ሶ በሙዚቃ ላይ ብዙ ኢንፍሉወንስ አለ ብዬ አምናለው ያ አሁንም እያደኩኝ ሲሄድ ወደ ሙዚቃውን በደንብ እየገባው ሲሄድ የተለያዩ ሙዚቃዎችን ለመስማት እሞክራለሁ። ስለዚህ የአንድ ሰው ኢንፍሉወንስ እንዲህ በከባዱ አለ ብዬ ልገልጽ አልችልም። በእውነቱ ከሆነ በአማርኛው ወይም በኢትዮጵያ የሙዚቃ አለም ውስጥ በጣም ከምወዳቸው ና ከማከብራቸው ሰዎች አንዱ ግርማ በየነ፣ ጥላሁን ገሰሰ፣ ሙሉቀን ዘሪቱ በጣም ከምሰማት ከማከብራት ሙዚቀኞች እንደዚህ የተወሰኑ ሙዚቃዎች ከኢትዮጵያው ዓለምም ከውጭውም ዓለም እየሰማውኝ እያቀላቀልኩኝ ያመጣውት ስራ ነው ብዬ አምናለሁ። በሁሉም ጋር አስተዋጽኦ አለ። አሁን እንግዲህ በሰባቱ ሙዚቃዎች እንዲሁም ደግሞ ቀደም ብለሽ በሰራሻቸው የተለያዩ ሙዚቃዎች በሶሻል ሚዲያዎች ላይ በምታቀርቢያቸው ሌሎች ጣዕሞች ተወቀሻል ብዬ አስባለሁ። አሁን ከአድማጮች ጋር የመጪ ዘመን እቅድሽ ምንድን ነው? ግብሽ ምንድን ነው? የመጪ ዘመን እቅድ አሁን ከኤንዲም ጋር ከሌሎችም የሙዚቃ ባለሙያዎች ጋር ወደ ሚቀጥለው ፕሮጀክታችን እንግዲህ እየሰራን ነው። እንዲህ በተመሳሳይ በተሻለ ስራ እንቀርባለን የሚል አላማ አለኝ። ያው ከዛ ባለፈ የኮንስትራክሽንንም ስራ እንግዲህ በደንብ ተያይዘ ነዋል ስለዚህ ሁለቱንም በተሻለኛ አቅም እንግዲህ እኩል ለማካሄድ ነው አላማዬ። መልካም እዚህ ዩናይትድ ስቴትስ ዋሽንግተን ዲሲና አካባቢ የሚኖሩ በርካታ አድማጮችና ተመልካቾች አሉ። በአሁኑ ጊዜ እናንተ የምትሰሩትን ሙዚቃ የምታቀርቢያቸው ሙዚቃዎች መመልከት የሚችሉባቸው መድረኮች ካሉ እነሱንም ጠቁሚ። ሁሉም የሰራናቸው ሙዚቃዎች አቬይለብል ናቸው በሁሉም ስትሪሚንግ ፕላትፎርሞች፣ ዩቲዩብ ላይ፣ አፕል ሚውዚክ፣ ስፖቲፋይ በመሳሰሉት የምናዳምጥባቸው ፕላትፎርሞች ሁሉም የሰራናቸው ሙዚቃዎች ማግኘት ይችላሉ። ከዛ ባለፈ ላይቭ በተለያዩ ዲሲ፣ ሜሪላንድ፣ ቨርጂኒያ ባሉ ቦታዎች እንሰራለን። ሶ እዛም ሊያገኙን ይችላሉ ማለት ነው። በጣም አመሰግናለሁ ፍቅር ሸዋስ። ሀሳብሽን ስላጋራሽን እዚህ እኛ ስቱዲዮ ድረስ መጣሽ፣ እኛ ለማናገር ስለፈቀድሽ በእጅጉ አመሰግናለሁ። መጨረሻ የምታስተላልፍ የመልእክት ካለ አንድ ደቂቃ ልጨምር እንደ ቦነስ። እኔም አክብራችሁ ስለጠራችሁኝ በጣም ነው የማመሰግነው። ያው እንግዲህ በዚህ አጋጣሚ የተለያዩ ሰዎች ለእኔ አሁን ላለሁበት ደረጃ ብዙ መስዋዕትነት የከፈሉ ሰዎች አሉ። ከወላጆች የጀምሮ፣ ከጓደኞች የጀምሮ መለሙዚቃ ነው አልበማችንን የሰራው የመጀመሪያ አልበማችንን። ከዛ ባለፈም ብዙ አሁን በስም ጠርቺ ማልጨርሳቸው ብዙ ሰዎች አሉ። እነሱን ሁላ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ላለሁ በጣም አመሰግናለሁ። አሁን ወደ ኤንዲ ዞር ና የተወሰኑ ጥያቄዎችን እጠይቃለሁ እንዲህ በጣም ነው የማመሰግነው። ብዙዎቹ የሚያውቁ ሳሚዳንን እንዲሁም ሀለሉያን ከመሰሉ የሙዚቃ ሰዎች ጋር በሰራቸው ቀደምት ስራዎች ነው። በቅርቡ ጊዜ ደግሞ ወደ ሌሎች ወጣቶች ፊትን አዙረሃል። እንደነ ፍቅር ካሉት የሙዚቃ ሰዎች ጋር መጥተሃል። ስለ ፍቅር ጥቂት ንገረኝ። ከእሷ ጋር ሙዚቃ መስራት ያለው ትርጉም ምንድን ነው? ከእሷ ጋር በቅርብ እንድትሰራ እንድትወስኑ ያደረገ ልዩ ምክንያቱ ምንድን ነው? እሺ አመሰግናለሁ። ፍቅር እንግዲህ እስካሁን እንዳለች አይነት ባህሪ ነው ያላት ሚውዚክሊም፣ በጣም ለየት ያለ በጣም ኃይለኛ የሆነ ፓሽን እና ችሎታ አላት። እሱን ነገር እንዳየው ምንም በቃ ሌላ ጥያቄ የለውም። ከዚ ይሄን ነገር ከኔ ጋር አቀላቅለን ብንሰራው የሆነ ለየት ያለ ነገር ደግሞ ማቅረብ እንችላለን ብዬ አመንኩኝ። የመጀመሪያውን አልበም ሰራን፣ የእሷን አልበም። በጣም ቆንጆ ነበረ። በጣም ብዙ ሰውም ወዶታል። አሪፍ ሪስፖንስ አግኝተናል። በቃ በዚህ ላለ መቆም ብለን ሁለተኛውም አልበም ወዲያውኑ ነው የጀመርነው አሁን ወደ ማጋመሱ ደርሰናል ሁለተኛውም አልበም ደግሞ በቅርብ ይወጣል ብለን እናስባለን የተለያዩ ማህበራዊ ገጾችን እየተጠቀምክ አዳዲስ ወጣቶችን አቅም ያላቸው ወጣቶችንም ስታበረታታ ያህለው ፊታችንን ወደ ወጣቶች ማዞር ያለብን ለምንድን ነው እነሱ ላይ መሰራት የሚኖርበት ለምንድነው ብለህ ታስባለህ በተለይ በሙዚቃው ዘርፍ አንደኛው አላማ አድርጌ የተነሳትሱ ምክንያቱ ምንድነው? ሁልጊዜ አለም እንደምታውቃት ሁሌ ወደፊት እየተራመደች የምትሄድ ነች። ሰው አንድ ሰው እውቅናውን ሰክሰሱን ካገኘ በኋላ ከዛ ደግሞ ቀጥሎ ለሚመጣው ሰው አሳልፎ መሻገር አለበት እና የኛ ሀገር ሙዚቃ ላይ ደግሞ ቶሎ ቶሎ እንደሱ አይነት ነገር አናይም፣ ያህል ምክንያቱም ከኋላ የሚመጡትም ድክመት ሊሆን ይችላል፣ ወይም የኢንዱስትሪ ድክመት ሊሆን ይችላል። ሰው እኔ እንደ ባለሙያ ይህንን ክፍተት ለመሙላት እና ሁልጊዜ ሰክሰስፉል የሆኑ ሰዎች ወደ ጎን ሄደው ደግሞ አዲስ ሰዎችን በቦታው የተኩ የሚዚክ ኢንዱስትሪ ሁሌ አዲስ የሆነ መልክ፣ ሁሌ አዲስ ፊት፣ ሁሌ አዲስ ፍሬሽ የሆነ ኢንተርቴንመንት እንዲኖር ለማድረግ በማሰብ ነው። ከዛ ደግሞ ሚውዚክ ኢንዱስትሪ እንደምታየው ብዙዎቻችን በትምህርትና በኢንዱስትሪ በሚደግፉ ነገሮች አይደለም እዚ ጋር የምንመጣው በግል ጥረታችን ነው እና ብዙ የግል ጥረታቸውን እያደረጉ ያሉ ሰዎች ትንሽ እርዳታ ቢሰጣቸው የተደበቀ የታመቀ ኃይላቸውን ማሳየት ይችላሉ፣ ቶሎ ለሙዚቃ አፍቃሪው መቅረብ ይችላሉ የሚል ስሜት በመያዝ እንደው በተለያዩ የውጭ ሀገራት መድረኮች ላይ ዝግጅቶች ላይ እያቀረብክ ትገኛለህ። በአጠቃላይ የኪነ ጥበቡ ዓለም ሊደገፍና ሊያድግ የሚችለው በማህበረሰቡ የበረታ ድጋፍና አይዞ አይዞ ባይነት ነው። ትውልድ ኢትዮጵያ፣ በተለይ ዋሽንግተን ዲሲ እና አካባቢዋ ጥሩጥሩ ሙዚቀኞችን ለማግኘት እድል ያገኘ የኢትዮጵያ ማህበረሰብ አለ። ይህንን እድገት ለማስቀጠል ምን ማድረግ አለበት ብለህ ታስባለህ? እንግዲህ ሁሌ የምለው ነገር እኔ ምንድነው የኢትዮጵያ ሙዚቃና የኢትዮጵያ ካልቸር ለዓለም ሕዝብ እጅግ የሚያስገርም ነገር አለው። ከሁሉም የአፍሪካ እንትኖች በተለየ መልኩ ልክ ያህንን ያገኙ የዚ ሀገር ሰዎች የሌላ ካልቸር ሰዎች በጣም ነው የሚደነቁት። ግን እኛ በበቂ ሁኔታ ልነሱ አድርሰናል ብዬ አላስብም። ያ ደግሞ የሙዚቃችን ወይ የካልቸራችን ልዩ ያለመሆን አይነት ችግር ሳይሆን የእኛ እነሱ ያሉበት ድረስ የማድረስ ነገር አይተህ ከሆነ ለምሳሌ አሁን ናይጄሪያኖች ወይም በተለይ አፍሪካ ሀገሮች ወደ ዓለም ሚዚክ ኢንዱስትሪ ውስጥ በደንብ ገብተዋል። ይህ የሆነበት ስፔሻሊ አሁን ናይጄሪያን ካየ አፍሮቢትን ወደዚህ ሀገር ኢንዱስትሪ ውስጥ ያስገቡበት እንትን ካልቸሩ ዩኒክ መሆኑ ወይም ደግሞ ለየት ያለ ነገር መሆኑ ብቻ ሳይሆን የሶሳይቲያቸው ስትሮንግ መሆን የነሱ አርቲስታቸውን ትልቅ የማድረግ ጥረት ነው። ሌላውም ዓለም ምንድን ነው ይሄ ነገር ብሎ እንዲያየው ያደረገው ሶ የእኛማ ሀገር ሚዚክ ላይ እሱ አይነት ነገር ቢኖርና ሁላችንም አንድ ላይ ካልቸራችንን ለዓለም ለማስተዋወቅ እስከሆነ ድረስ በቃ የኔ ይህንን ሪፕሬዘንት የሚያደርገኝ ነው ብለን የምናስበውን አርቲስት ወደፊት እንዲመጣ በማገዝ የተቀረው አለም አይቶት የእኛንም ሀገር ሙዚቃ ካልቸር ኤክስፖዝ ማድረግ ጥሩ ነገር ነው። እሱ ላይ ብንደጋገፍ ጥሩ ነው ብዬ አስባል አድማጮቻችንና ተመልካቾቻችን ጋቢና ቪኦኤ ነው ስትከታተሉ የነበረው ዛሬ እንግዶቻችን ወጣቷ ድምፃዊት ፍቅሬ ሸዋስና እውቁ አቀናባሪ ደግሞ ኤንዲቪ ቤተዘማ ነበሩ። ስለ ሙዚቃ እንዲሁም ስለተያያዥ ጉዳዮች ሀሳባቸውን ስላጋሩን በእናንተ ስም በእጅጉ አመሰግናለሁ። የምንለያየው በቅርቡ ከወጣው የፍቅር አልበም ፍቅር ይሰኛል፣ በነገራችን ላይ መጠሪያው ከዚያ አልበም ላይ ከተካተቱት ሙዚቃዎች መካከል አንዱን በመስማት ነው። መልካም ምሽት ይውላችሁ። ነቴ ፍጹም ነኝ እላለሁ አላምንም ስተቴን ሰው የሚያስበውን አቃለው ጠንቅቄ ሁሉንም ታዛቢ ራሴን ደብቄ ያላምም ጫጫታ ትርምስ ችግር ሁሉ መቼ ይፈጠራል እንደኔ ቢያስቡ ቢሆኑ

Hatania, Hulu Sadik be home. Man no hatia, Hulu Jagna be home. Man no for hatania, Machimulua I honed. Yes, so has sat them two tamno, I tamman, Machi are for he were too. Machimulua I honed. Yes, so I stopped going two time no I ain't time, man My chair out of all here we're too. Be home, be home Be home, be home Be home Hi-yay hey. Look at me, home My no angel in be home Mano no, how to adik in, mano Cool, jagna, biho Mano no,